አውሮፓና ጀርመን ወደ ማምሻው ላይ እሁድ የጀርመኗ ቻንስለር ለአራተኛ ጊዜ አገሪቱን ለመምራት የምርጫ ሥነ ሥርዓቱ ውስጥ ገብቼ እሳተፋለሁ ካል ወዲህ በጀርመን ሀገርና በአውሮፓ በአሜሪካና በሩሲያ ዜናው አነጋጋሪ አርዕስቱ ሆኗል። ስ ን ሰ ን ሃ ን ረትስ ኒ ር ከሁሉም አቅጣጫ የሚመጣውን በመከላከልና በመመከት ላይ መጪውን ጊዜ እንደምናሳልፍ ሁላችንም መገንዘብ ይኖርብናል። ከዚህ በፊት ታይቶ የማይታወቀው ከቀኝ ሰፈር ህብረተሰቡን ለማጋጨት የሚወረወረው አንደኛውን ቦታ ይይዘዋል። ከግራ የሚወረወረው ጥቃት ሌላኛውን ቦታ ይይዛል። እሱም ሁለቱም ቀዮቹ ከአረንጓዴው ፓርቲ ጋር ሆነው የጋራ መንግስት አብረውን ወደፊት በቂ ድምፅም ካገኙ በጀርመን ሀገር ለመመስረትም ይፈልጋሉ አይኒጋማ Reichte. አረፍተ ነገራቸው፣ ቻንስለሯ ወይዘሮ አንገላ ሜርክል አራተኛ ጊዜ አገሪቱን ጀርመንን ለመምራት ቆርጠው እንደገና ተነስተዋል። ይህም ማለት ሕዝብ ፊት ቀርበው የሚመጣው ዓመት ከሌሎቹ ጋር ተወዳድረው አሸናፊ ሆነው ከወጡ ጀርመንን ለመግዛት ሳይሆን ህጉን አክብረው እንዳለፉት ጊዜያት አገሪቱንና ህዝቡን ለማስተዳደር አውጥተው አውርደው እሁድ ወደ ማምሻው ላይ ወስነው ጋዜጣዊ መግለጫቸውን ሰጥተዋል። እውነቱን ለመናገር ውሳኔያቸው ምንም አላስ አስገረመኝም ብንሃል 20 እኔ አሁን 20 ዓመቴ ነው። ስለ ፖለቲካ ማሰብ ከጀመርኩ ጊዜ አንስቶ እስከ ዛሬ ድረስ በቻንስለርነት የማውቀው ፖለቲከኛ ቢኖር እሳቸውን ወይዘሮ አንገላ ሜርክልን ብቻ ነው። የቀድሞው ቻንስለር በሚስተር ሄልሙት ኮል ዘመንም እሳቸው ምርጫ ውስጥ ገብተው በተከታታይ ሶስት ጊዜ ሲያሸንፉ፣ እንደዚሁ ያኔ ብዙ ወጣቶች እኛ ሚስተር ኮልን ብቻ ነው የምናውቀው የሚለውን ተመሳሳይ አስተያታቸውንም ሰንዝረው ነበር። ታሪክ አንዴ በአሳዛኝ ድራማ ሌላ ጊዜ ደግሞ በፌዝ ጨዋታ ራሷን እዚህ ትደግማለች ይባላል። ሄልሙት ኮል ለአራተኛ ጊዜ ተወዳድረው በሶሻል ዲሞክራቱ በጌርሃርድ ሽሮደር ተሸንፈው ከ12 ዓመት የሥራና የኃላፊነት ዘመን ከዛ በኋላ ከፖለቲካው ዓለም ተሰናብተው ወፋፍራ መጻሕፍቶችን ለመጻፍ ፊታቸውን አዙረዋል። ገበያ ላይ አወጥተውም ለአንባቢዎቻቸው አዘጋጅተውም አቅርበዋል። ተመሳሳይ እድል ወይዘሮ አንገላ ሜርክልን ያጋጥማቸዋል የሚሉ ተመልካቾች ዜናው እዚህ እንደተሰማ ብቅ ብለዋል። የዛን ያህል ደግሞ አሁን ከአገሪቱና ከአውሮፓ ፊት የተደቀኑትን ችግሮች ለመፍታት ከእሳቸው የተሻለ ሰው አይገኝም ብለው ሌሎቹ የድጋፋቸውንም ድምፅ ማሰማት ጀምረዋል። እኔን በበኩሌ የእሳቸው እንደገና አሁን ደግሜ ለምርጫ ቀርባለሁ ማለታቸው ፈጽሞ አላስገረመኝም። ለሌሎቹ ፖለቲከኞች ቦታውን ለቀው ተራቸውን እነሱ እንዲሞክሩ ቢያደርጉ መልካም ነበር፣ ግን ደግሞ የክርስቲያን ዲሞክራቶቹ እንደሳቸው ብቁ የሆኑ ሰዎች በመካከላቸው የላቸውም። ስለዚህ ኃላፊነቱ በእሳቸው ላይ እንደወደቀ ግልጽ በመሆኑ እወዳደራለሁ ማለታቸው የታወቀ ነገር ነው። Ich hoffe nicht. Es wird Zeit für den Wechsel. ለአራተኛ ጊዜ ግን እንደገና ተመርጠው የሚያሸንፈው አይመስለኝም። የጊዜው ጥያቄ አዲስ ሰው ይምጣም የሚል ነው። ብዙዎቹ የቻንሰለሯ ደጋፊዎቻቸው ደግሞ ጀርመን አደጋ ላይ እንዳትወርቅ የቀኝ አክራሪዎች የተነስተው የአውሮፓ አንድነት እንዳያፈርሱ ከአሜሪካና ከሩሲያ ጋር ያለው ግንኙነት ሌላ መልክ እንዲይዝ አለ አንጌላ ሜርክል ቤቱን ቀጥ አድርጎ የሚይዝ ሰው የለም ይላሉ። ከእነሱም ውስጥ አንደኛው ምክትላቸው ወይዘሮ ዩሊያ ክሎከር ናቸው። አንገላ ሜርክል የቆሙት የተጀመረውን ስራ ቀጥሎ ግብ በማድረስ ላይ ነው። በዚህ አሁን አስጊና አሳሳቢ በሆነው ሰዓትና ጊዜ ደግሞ እንደሳቸው አስተማማኝ ሰው አይገኝም። ችኩል አይደሉም፣ አያጣድፋቸውም ነክተው መፍትሄና መልስ የመስጠት ችሎታቸው ደግሞ ጀርመን ለሚመጡት አራት ዓመታት የሚያስፈልጋት ሰው ናቸው። የራሳቸውን የቻንስለር እጩ እዚህ ለመሰየም ትንሽ ጊዜ አስፈልጋ የሚሉት የሶሻል ዲሞክራቶቹ በሚቀጥለው ዓመት ምርጫ እኛ አሸናፊ ሆነን እንወጣለን ይላሉ። የድርጅቱ ምክትል ተጠሪ ሚስተር ሽቴግነር እንደዚህ ይላሉ ሉን ሲኤስዩን ብንመለከት ሁለቱ ትማማች ድርጅቶች በአንድ ቃል አይናገሩም። አንደኛው ሌላኛውን በሙሉ ልቡም አይደግፈውም። ማንም እኛን በምርጫ አሸንፍም የሚለው ጉራና ነፃውን የምዕራቡን ዓለም እኔ ብቻ ወክላለሁ የሚለው አነጋገር ከንቱ ነው። ኅብረተሰቡ እንዳይናጋ አንድ ማድረግ የምንችለው እኛ የሶሻል ዲሞክራቶቹ ብቻ ነን። የቀኝ አክራሪዎችንም መመከት የምንችለውም እኛው ነን ነን። ፖፑሊስትን ፓሮሊ ቢትን ፖለቲከኞች እንደዚህ ሲሉ ተራው ሕዝብ ሲጠየቅ የሚሰጠው አስተያየት የተለየ ነው። ለውድድር እቀርባለሁ ማለታቸው ጥሩ ነው፣ አይከፋኝም፣ ምንም አይጎዳኝም። እኔ ራሴ የክርስቲያን ዴሞክራቶቹ ደጋፊ አይደለሁም፣ ብትመረጥ ደግሞ ደስ ይለኛል። ስደተኞችን ተቀብለን መርዳታችን ችግር ቢኖረውም ጥሩ ነው። ደማዞ ይህ የስደተኞች ጉዳይ እዚህ ጀርመን ሀገር ብቻ ሳይሆን አውሮፓና አሜሪካ ደርሶ በቻንስለሯ ላይ በተለይ በተወሰኑ ክፍሎች ትችትንም አስከትሎባቸዋል። ሚስተር ዶናልድ ትራምፕ ይህን ጉዳይ አንስተው በምርጫ ወራቶቹ ላይ ቻንስለሯን ተችተው በሜክሲኮ ሰዎችም ላይ ዝተው የመራጩን ህዝብ ድምፅም ሰብስበዋል። እዚህ ጀርመን ሀገርም ተመሳሳይ የፖለቲካ አቋም የሚያራምደውም ኤኤፍ ዲ የሚባለው ድርጅትም የቻንስለሯን ዝግጁ መሆን እንደ ትራምፕ እናሸንፋለን ብለው በደስታ ይኸው ድርጅት ዜናውን ተቀብሎታል የአገሪቱ ጋዜጠኞች ግን ትላንትናና ዛሬ አትመው ባወጡት ሀተታው ላይ የተለያዩ አቋሞችን አንጸባርቀዋል። ታገስ ሽፒግል የተባለው የበርሊኑ ጋዜጣ በቃኝ ብለው ቻንስለሯ ጽህፈት ቤቱን ጥለው ቢወጡ መሳቂያ ይሆኑ ነበር ብሎ አረፍተ ነገሩን ከፍቷል። ግን ይኸው ጋዜጣ ወረድ ብሎ አገሪቱን ወይዘሮ አንገላ ሜርክል ወዴት መርተው ሊወስዱት ይፈልጋሉ? ብሎም ጠይቆ ራሱ መልስ ሲሰጥ ግልጽ ሆኖ ተጨባጭ ነገሮችን ይዞ አክራሪዎቹን ዝም ለማሰኘት ውይይትና ክርክርን ማፈን ሳይሆን ለውይይት እና ለክርክር በሩ መክፈት አስፈላጊ ነው ብሎ አስተያየቱን ሰንዝሮ ጸሐፊው ወደ ሌላ አርዕስት ተሸጋግረዋል። ደሽፒግል የተባለው ሌላው መጽሔት የቻንስለሯ እንደገና ለምርጫ ዝግጁ መሆን ኅብረተሰቡን የኋላ ኋላ ለሁለት ይከፍላል ብሎ የጣምራ መንግሥቱን የክርስቲያን ዲሞክራቶቹንና የሶሻል ዲሞክራቶቹ የአንድነት መንግሥት እንዳይደገምም ጋዜጠኛው አስጠንቅቀዋል። መጪው ጊዜ የቻንስለሯን እንደገና ለምርጫ መቅረብ ፍርድ ሰጥቶ ትክክለኛ መሆኑን ወይም አለመሆኑን ላ ሪፑብሊካ የተባለው የጣሊያን ዕለታዊ ጋዜጣ እንደ ጻፈው በግልጽ መጪው ጊዜ ያሳየናል ይላል። ጊዜ ለፈጠራቸው አንገብጋቢ ጥያቄዎች መፍትሔና መልስ ለመስጠት የስደተኞችን ችግር ለመፍታት አውሮፓን እንዳይፈርስ አንድ አድርጎና ጎትቶ አብሮ በአንድነት ለመራመድ ከእነዚህ ሁሉ ችግሮች ለማምለጥ በማይቻልበት በአሁኑ ሰዓት የቻንስለሯ ዝግጁ ሆኖ መገኘት መጪው ጊዜ የሚመልሰው ነገር ነው ብሎ ጸሐፊው በዚህ ዐረፍተ ነገሩ ከአርስቱ ተሰናብተዋል። ሁለት ጊዜ ብቻ የሚለው የአሜሪካኖች ሕግ ከእንደዚህ አይነቱ አስፈላጊ ካልሆኑ ነገሮች ነጻ አድርገናል። ከሁለት የምርጫ ዘመን በኋላ ሌላ አዲስ ሰው እንዲተካው እዚያ ይደረጋል። ዝም ብሎ አንድን ሰው የደጋገሙ መምረጥም አያስፈልግም። መጪው የጀርመን ሸንጎ ምርጫ በዚያውም የቻንስለሯ ምርጫ ከሌሎቹ ከዚህ በፊት ተካሄደው ከነበሩት ምርጫዎች ሁሉ እዚህ ተመልካቾች ተስማምተው እንደሚሉት ለየት ያለ ይሆናል። የግራና የቀኝ ሰፈር ተለይቶ ሁሉም ፕሮግራሙን ሕዝቡ ፊት ይዞ ቀርቦ በትክክል ይዋጣላቸውም ይሆናል። በዚያ ፊልሚያም ውስጥ ለገለልተኞችና ለመሃል ሰፋሪዎች ሁኔታው ለነሱ ላያመችም ይችላል። ቻንስለሯ በክርስቲያን ዲሞክራቶቹ ተሰይመዋል። የሶሻል ዲሞክራቶቹ በቅርቡ የእኛን ሰው እናቀርባለን ብለው ተናግረዋል። በቻንስለሯ ላይ የወደቀው ኃላፊነት ዓለም አቀፍ ስለሆነ ቀላል አይደለም እዚህ ተብለዋል። ይልማ ኃይለሚካኤል፣ ዶቼ ቬለ ራዲዮ ጣቢያ ከበርሊን ከተማ